በኢትዮጵያ የእርስ በርስ ጦርነት ወቅት የኖረች አንዲት ወጣት የሕይወት ታሪክ ላይ የተሞረኮዘው አዲስ ፊልም ቤዛ በመቀሌ ከተማ ባለፈው ሳምንት ተመርቆ በብሔራዊ ደረጃ ለእይታ ቀርቧል። ዘጋቢያችን ግርማ ገብሩ የፊልሙን አዘጋጅ፣ መሪት ተዋናይትና ባለታሪክ ይዟል። በእውነተኛ ታሪክ ላይ የተመሰረተ ቤዛ የሚል ፊልም መቀለ ከተማ ውስጥ በይፋ ተመርቋል። ደራሲው አዘጋጅና ዳይሬክተር ብርሃነ ንጉሰ፣ የፊልሙ ጭብጥ እስኪ ባጭሩ ንገረኝ። ፊልሙ ምን ላይ ነው የሚያጠነጥነው? ፊልሙ የሚያጠነጥነው በአንዲት ሴት ታጋይ እውነተኛ ታሪክ ላይ ነው። ህወሀት ባደረገው የአስራ ሰባት አመት ትግል ሴቶች ትግል ሰላሳ ፐርሰንት የሚሸፍን ነበረ። ታግለዋል፣ አታግለዋል፣ መርተዋል ፈንጅ ረግጠዋል፣ ታንክ አቃጥለዋል። በወታደራዊ ማለት ነው። በፖለቲካዊም እስከ ማዕከላዊ ኮሚቴ ድረስ መርተዋል። ከዛ ውጪ ደግሞ እቺ ሴት ያደረገችው ነገር ነበረ ለማሳካት ከባድ ከሚባሉ ህወሀት ያደረጋቸው ተልእኮዎች አንዱ የወሰደች ሴት ታጋይ ነች። ስለዚህ እቺ ሴት ታጋይ የሁሉም ሴቶች ታሪክ ሊያሳይ የሚችል በአንዲት ጀግና ሴት ታጋይ እውነተኛ ታሪክ ላይ የተመሰረቱ እንግዲህ ፊልሙ ላይ የተወነችው መሪ ተዋናይት ሰላም ተስፋይ አዜብን ተክታ ነው የሰራችውና እስኪ መጀመሪያ የፊልሙ ጽሁፍ ሲሰጥሽ ሰላም ምንድን ነው እስኪ ንገርኝ? ፈጠረልሽ ስንት መጀመሪያ ያው ስክሪፕቱን ገና ሳላነበው እንደ ማንኛውም ሌላ ጊዜ እንደምሰራው ሌሎች ስክሪፕት ስቀበል እንደማደርገው ነበረ ያወራ ነው። ከዛ በኋላ ግን ስክሪፕቱን ካነበብኩ በኋላ በጣም ማለት ስቶሪውን ማቀያል ነው የተሰማኝ። ምክንያቱም ብዙ ጊዜ ብዙ ነገር ይወራል እኛ ቤት እንደዚህ አይነት ነገሮች ስቶሪዎች ይወራሉና ብዙ ነገሮቹ ማቃቸው ሳማቸው ስቶሪ ናቸው፣ እና እንደዛ ሆኖ ሳገኘው ደግሞ በጣም ጥሩ ስሜት ነው ያደረብኝ፣ እና ለመስራትም በጣም ይጓጓው። በነገራችን ላይ ሰላም ተስፋ ያባቷም እናቷም ታጋያች ናቸው። አባቷም በትግል ወቅት የተሰዋ ታጋይ ነው። ባለ ታሪኳን በደንብ በደምት ወክያታለሁ ብለሽ ታምኛለሽ ፊልሙ ላይ? አዎ ያቅሜን ያህል ሰርቻለሁ ብዬ ነው ማስበው። የሷን ያህል እኔ ወድጄዋለሁ፣ በጣም ነው የወደድኩት ማለት የእሷን ያህል በትክክለኛ ስሜቷን ለማምጣት ባልችልም፣ ግን በተወሰነ መልኩ ገልጫዋለሁ ብዬ ይመስለኛል። ይሄ ደግሞ ያው የዳይሬክተር ስራ ነው። ዳይሬክተር የሚያመጣው ነገር ነው። እንግዲህ ሁለታችንም አንድ ላይ ሆነን ያመጣነው ነገር ነው። ጥሩ ይሁን አይሁን፣ ያው ህዝቡ ነው የሚያውቀው። ግን እኔ የተቻለኝን ያህል ላምጥቻለሁ ብዬ አስባለሁ። አዎ። እንግዲህ የተጓዝን ነው ብርሃነ ንጉሰ ፊልሙ ሆሊውድ ድረስ ወስዳችሁ እንዳዘጋጃችሁት ነው እንግዲህ የተገለጸው። ይህ ምን ማለት ነው? እስኪ ትንሽ ስለዚሁ ነገር አድማጮች ግልጽ እንዲሆንላቸው የፊልሙ ጥራት ላይ ምን ያህል አስተዋጽኦ እንዳለው እስኪ ምንም ጥርጥር የለውም። ሆሊውድ በመቶ ዓመታት ይበልጥ ይቀድመናል። በፊልሙ እውቀት እና ልምዱ ማለት ነው። ስለዚህ ይሄ እውነተኛ ታሪክ ላይ የተመሰረተ ታሪካዊ ፊልም ስለሆነ በደንብ ጥራት ያለው ሆኖ እንዲሰራ ነው ጥራት ያደረግነው፣ ወደ ሆሊውድ ለኤዲቲንግ የሄድንበት ምክንያት ማለት ነው። ስለዚህ ለሚቀጥሉት ሃምሳ ስልሳ ዓመታት የሚመጣው ትውልድም እንዲያየው ነው። በጥራት በፎርኬ ነው የቀረጽ ነው። ገና ወደፊት የሚመጡ ዲቪዲ ማጫወቻዎች፣ ፕሮጀክተሮች ራሱ እንዲያጫውቱት ሆኖ ነው የተሰራው ማለት ነው። እንዲያውም አሁን ያየነው ትላንትና ያየነው ፊልም ከግማሽ በታች ነው ጥራቱ ማለት ነው። ፊልሙ የተሰራበት እንግዲህ ለሚቀጥሉ ዓመታት ቴክኖሎጂ ሲያግዘን በሙሉ ጥራት ያየዋል ማለት ነው፣ የሚቀጥለው ትውልድ። ስለዚህ ማንም ሰው እዚህ ታሪክ ላይ መመለስ የለበትም፣ ሌሎች ታሪኮች ላይ መስራት ያለበት። ስለዚህ ለዛ ነው በጥራት መስራት የተፈለገው። ሌላ ብዙ ሰዎች ጠይቁኛል፣ ለምንድን ነው ሆሊውድ ኤዲት ያደረግከው? ለምን እዚህ ኤዲተሮች የለንም ወይ ይባላል። እና ለእኔ አንድ ሰው ታሞ ለምን ጥቁር አንበሳ ወረፋ አልጠበቅክም፣ ለምን ታይላንድ ሄድክ እንደማለት ነው። እስክትሞት ድረስ ወረፋ ደረሰም አልደረሰም ምንም ቁጭ አላልክም ነው። በዛ ጥራት ሊሰሩ የሚችሉ ምናልባት ሁለት ሶስት ኤዲተሮች ሊኖሩ ይችላሉ፣ ግን ቢዚ ሊሆኑ ይችላሉ። ስለዚህ እኔ እነሱን መጠበቅ አይጠበቅብኝም። ሲኒማም ሲጀመር የኛም ካልቸር አይደለም። ታሪኩ የኛ ነው፣ እውቀቱንም ቴክኖሎጂውን የምንጠቀመው ግን የነሱ ነው። ሲኒማ ዩኒቨርሳል ካልቸር ነው። ስለዚህ ትግራይ ላይ ሊሰራው ይችላል፣ አዲስ አበባ ላይ ሊሰራው ይችላል፣ አሜሪካ ላይ ሊሰራው ይችላል፣ እዚህም ሊሰራው ይችላል። ታሪክ ዋናው ምን አይነት ታሪክ ታወራበታለህ ነው። እኔ ማስተላለፍ የምፈልገውን ታሪክ በጣም በጥራትና በተሻለ ነገር ሊያስተላልፍልኝ የሚችል ማንኛውም እውቀት፣ ብቃት፣ ጥራት ካለ እጠቀማለሁ። የትም ሀገር ቢሆን ማለት ነው። አቅም ካገኘ ትናንት በተመረቀው ፊልም ላይ ቤዛ ፊልም ውስጥ ራሷ ባለታሪኳ ከዋሽንግተን ዲሲ መጥታ ተገኝታ ነበረ፣ አዜብ በቀለ። አሁን እንግዲህ ብዙዎች የሚያነሱት ጥያቄ ምንድን ነው፣ ትግል ውስጥ የነበረው የእያንዳንዱ ሰው የግል ታሪክ እያነሱ ማቅረብ ጥቅሙ ምንድን ነው? እንደ ድርጅት መጥቀስ አይሻልም ወይ የሚሉ ሰዎች አሉ። ለመሆኑ ምንድን ነው ፋይዳው የሚለው ላይ እስኪ ከአንቺ አንደበት ልስማ። እግዜር ይስጥልኝ ግርማ። እንደየሰው አስተሳሰብ፣ እንደየሰው ሚዛን ይለያያል። ታሪክ የህዝብ ነው። ግን ደግሞ ህዝብ የብዙ ግለሰቦች ጥርቅም መሰለኝ፣ ካልተሳሳትኩኝ ይሄ ታሪክ የህዝብ ነው ስትል በህዝብ ውስጥ ያለው የእያንዳንዱ ሰው የሚሰራው ታሪካዊ ሂደቶች ወይም የተሰሩ ስራዎች ይጠቀሳሉ ይመስለኛል። ስለዚህ እኔ እንደሚመስለኝ ይህ ታሪክ ከመጀመሪያው ነው፣ እኔ የግለሰብ ታሪክም አይደለም የትግራይ ህዝብ ታሪክ ነው። ህዋህት የትግራይ ህዝብን አታግላ ታግላ ለዚህ ድል ያበቃች ድርጅት ነች። ትግራይ ህዝብን ብቻም አይደለም ለኢትዮጵያም የሚተርፍ ታሪካዊ ምዕራፎችን የፈጸመች ድርጅት ነች። የራሷ አስተዋጽኦ ነበራት እና ስለዚህ ይሄ ታሪክ በአጠቃላይ የኢትዮጵያ ህዝብ ታሪክ ነው እና መጠቀሱ ችግር ያለበት መስሉ አይሰማኝም። ምክንያቱም በሆነ አጋጣሚ የተፈጸሙትን ነገሮች አጠራቅመ ነው የህዝብ ታሪክ የምታደርገው ና የኔም አይደለም። በተለይ ደግሞ አሁን በህወሀት ትግል ስናይ ለአስር ዓመታት እኮ መጀመሪያ እኮ ታጋዮቹ ሴክስ ክልክል ነበረ። ለምሳሌ ወሲብ ማለት ነው። ይሄ እንግዲህ በተፈጥሮ የተሰጠ ጸጋ ነው። ብዙ ወጣት እኮ ወሲብ ሳያደረግ ሞተዋል። እነዛ ሰዎች ወሲብም ሳያደረጉ ምንም ጥቅም ሳያገኙ ደሞ ሳያገኙ የተሰውሉን እኛ ዛሬ ነገም የሚመጣው ትውልድ በተሻለ ሁኔታ እንዲኖር ነው። ስለዚህ የእነዚህ ሰዎች ታሪክ መስራት ምንም ጥያቄ የለውም። በጣም ወሳኝና፣ ለሚቀጥለውም ደግሞ የሚመጣው ትውልድ ራሱ በሆነ ጊዜ እኮ እንደዚ ትውልድ ነበረን፣ ስለዚህ እኛም ለሀገራችን ባንሞትም ባንቆስልም፣ ግን ይሄ ነገር ማድረግ እንችላለን ብሎም እንዲነሳሳም ስለሚያደርግ እንደዚህ አይነት ታሪኮች መሰራት አለባቸው። በሁሉም የሀገራችን ኮርነሮች ብዙ ታሪኮች አሉንና በዚህ መልኩ መስራት አለብን ብዬ እዚህ ላይ ምናልባት ሰላም ተጨማሪ ይኖራታል። እንግዲህ ፊልሙ የስለላ ፊልም ነው። አንቺ አርግዘሽ ጠላት ውስጥ መግባት አለብሽ ሲባል እንግዲህ፣ አሁን እንደ ተዋናይት ሳይሆን ታሪኩን መለስ ብለሽ ስታየው ክብደቱ እንዴት ነው የምታየው? በጣም ከባድ ነው። ምናልባት ሰው ቅድም እንዳለው አብሮ መተኛ አብሮ ማደር ምናምን ብቻ ስለሆነ የሚያስበው ቀላል ነገር አድርጎ ሊያስበው ይችላል። ግን እዛ መሆን ለሚፈልግ፣ እዛ መታገል ለሚፈልግ፣ ብዙ መስዋዕት መክፈል የሚፈልግ ሰው ደግሞ ቀላል ሊሆን ይችላል። ግን እንደ ማንኛውም ስለሆነ ስታየው ቀላል ምልክ ከሌሎች ጊዜ የምትከፍላቸው መስዋዕቶች የተለየ ቀላል ሊሆን ይችላል። ግን ደግሞ እንደዚህ ሆኖ መሄድ ማለት ያ አንደኛ ያለ ፍላጎት ነው። ሁለተኛ ደግሞ አንድም ቀን አስበው ከማታቅሰው ጋር ነው ማለት ስባ ሊሆን ይችላል። ግን እንደዚህ እንደ ስቶሪው ከማታስበው ጋር ነው። እንደዚህ ስለ ሴክስ ምንም አይዲያው ሳይኖርህ ነው እንደዚህ አይነት ነገሮችን የምታደርገውና፣ እኔ እንጃ በጣም ከባድ ይመስለኛል ስንዴ ሳስብ እንግዲህ የቤዛ ፊልም ቤተሰብ ብርሃነ ንጉሰ፣ ሰላም ተስፋ እንዲሁም አዜው በቀለን በጣም ነው ማመሰግናችሁ። እንኳንም ደስ አላችሁ። በጣም እናመሰግናለን። ግርምሽ እግዚአብሔር ስትል እሺ፣ እናመሰግናለን።